የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ኮዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዛሬ የግንቦት 24 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት መሰናዶቻችን መካከል እዛ ላይ አሁን በተለይ ደግሞ የአገር ለማድረግ ህጻናት ሁሉ የማይገኝበት ሂደት ነው ያለውና ይሄ ምገባ ያሳያል ከፍተኛ ፍላጎት እየተፈጠረ ያለበትን ሂደት ያሳየው ማለት ነው። አቶ በለጠ ዳኝን የሰማናቸው በሴቶች ህጻናትና ወጣቶች ሚኒስቴር የሕፃናት ጥበቃ ጉዳዮች ኃላፊ ናቸው። በኢትዮጵያ ውስጥ እያደገ ስለመጣው የሀገር ውስጥ ጉዲፈቻና ተያዥ ጉዳዮች በምሽቱ ያጫውቱናል። አስር አመት በኋላ ቆሜ ሳይ ብዙ ነገር ኦሬዲ ከእጄ አምልጠው ሄደዋል። ብዙ ነገር ሎስ ታሪክ ያለው ብዬ ነው አጠቃላይ ብሱ ሲወት የምስደመጥም እንደዚህ ነው። ደመጥም በሶስት ምክንያት ሲታወቅ የነበረ ሕይወቱን አስተካክሎ ዛሬ ላይ ሌሎችን በማስተማር ላይ የሚገኝ ወጣትን የሰማ ነው። ሰፋ ያለውን ዘገባ በምሽቱ እንደ ተለመደው እናሰማቸዋለን። እኒና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ዝይም እመራለሁ። እልያስ አሰማረ ደግሞ የድምፅ ምህንድ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆያ አመሰግናለሁ፣ ሀብታሙ። የአሜሪካ ድምፅ ራዲዮ በትግራይ ክልል እየተከሰተ ያለውን ችግር አድሏዊ በሆነ መልኩ አቅርቦታል በቂ ሽፋንም ነፍጎታል በሚል ቅሬታ ያላቸው የዋሽንግተን ዲሲና አካባቢዋ ነዋሪዎች በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ራዲዮ ደጃፍ ሰላማዊ ሰልፍ አካሂደዋል። ቅሬታውን ተከትሎ የአሜሪካ ድምጽ ራዲዮ አስተዳደር በሰጠው ምላሽ ቪኦኤ ትግራይ ክልልን ጨምሮ ኢትዮጵያ ውስጥ ያለውን ሁኔታ ያላመሳሶና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል ካለ በኋላ ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ ...ሉ እኛም ከሁሉም ወገኖች ደጋፊዎች፣ ጥሪዎች ይደርሱናል። ቅሬታዎች ሲደርሱን መርምረን አስፈላጊ ከሆነ በዚህም ሆነ በሌላ በማንኛውም ዘገባ ላይ ትክክለኛ ሚዛናዊና ሁሉን አቀፍ ዘገባ የማውጣት መርሆቻችንን በጣሰ ሁኔታ በዘገቡ ጋዜጠኞች ላይ እርምጃዎችን እንወስዳለን። ይሁን እንጂ የተናጠል በሆኑ የሰራተኞች ጉዳይ ላይ አስተያየት አንሰጥም ብሏል። በኢትዮጵያ የትግራይ ክልል ከሰባት ወራት በፊት የተቀሰቀሰውን ግጭት ተከትሎ በክልሉ ዙሪያ የሚደርሰው የልጆች መብቶች ጥሰት በስፋቱም ሆነ በከባድነቱ እየቀነሰ አይደለም ሲል ዩኒሴፍ ተናገረ። የተባበሩት መንግሥታት ድርጅት የህጻናት መርጃ ድርጅቱ ዋና ስራ አስኪያጅ ሄንሪታ ፎር ባወጡት መግለጫ እስካሁን በክልሉ ጥበቃና እርዳታ የሚያስፈልጋቸው ብቻቸውን ያሉ ወይም ከቤተሰብ የተነጠሉ ስድስት ሺህ ህጻናት ተመዝግበዋል ያሉ ሲሆን ሆን በደህንነት ችግር ወይም ደግሞ የግጭቱ ተሳታፊዎች ወገኖች በጣሏቸው ገደቦች የተነሳ ልንደርስባቸው ባልቻልንባቸው የክልሉ አካባቢዎች ሌሎችም እርዳታ የሚያስፈልጋቸው በርካታ ህጻናት ይኖራሉ ብለን እንሰጋለን ብለዋል። ሴቶችና ልጃገረዶች አሁንም የሚዘገንን ወሲባዊ ጥቃት ይፈጸምባቸዋል ያሉት የዩኒሴፍ ዋና ዳይሬክተር ግጭቱ ከተጀመረ ወዲህ 540 የጥቃቶቹ ሰለባዎች የዩኒሴፍ ድጋፍ ተጠቃሚ መሆናቸውን ቢገልጹም በአጠቃላይ ባለው የጸጥታ ሁኔታና የበቀል ጥቃት ይደርስብናል በሚል ፍርሃት በአጣዳፊ የሚያስፈልጋቸውን እንክብካቤና ድጋፍ ከመጠየቅ የሚቆጠቡ ብዙዎች ይኖራሉ ሲሉ አስታውቀዋል። ባልደራስ ለእውነተኛና ዲሞክራሲ በእስር ላይ የሚገኙና ለመጪው ምርጫ እንዲወዳደሩ ያቀረባቸው ሶስት እጩዎች እንዲመዘገቡ ሲል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትእዛዝ ምርጫ ቦርድ አክብሮ የማያስፈጽም ከሆነ ምርጫው እንዲታገድለት ለፍርድ ቤት ያፈጻጸም አቤቱታ ቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ እጩዎች ምዝገባን በተመለከተ ጠቅላይ ፍርድ ቤት የሰጠውን ትእዛዝ ሙሉ በሙሉ እንደሚቀበል ገልጾ ግን ውሳኔው ተግባራዊ ለማድረግ እንደሚያዳግተው በመግለጽ የቦርዱ ሰብሳቢ ወይዘሪት ብርቱካን ሜደቅሳ ፍርድ ቤት ቀርበው እንዲያስረዱ እንዲፈቀድላቸው ጠይቋል። የፓርቲው አቤቱታ የቀረበለት የፌዴራል ጠቅላይ ፍርድ ቤት ቦርዱ ትእዛዙን ያልፈጸመበትን ምክንያት ነገ ፍርድ ቤት ቀርቦ እንዲያስረዳ ትእዛዝ ሰጥቷል። የናይጀሪያው ፕሬዚዳንት ሙሐሙዱ ቡሃሪ በትዊተር የማህበራዊ ትስስር ገጻቸው የጻፉት መልእክት የእርስ በርስ ጦርነት የሚቀሰቅስ ነው በማለት ትዊተር ጽሁፋቸውን ከገጹ ላይ አጥፍቶታል። እንደ አውሮፓያን አቆጣጠር ከ1967 እስከ 1970 በተካሄደው የእርስ በርስ ጦርነት በጦር ሰራዊት ውስጥ ያገለገሉት ቡሃሪ ሮብለት በተከታታይ ባወጡት ጽሁፍ የየክፍለ ሀገሩ አመራሮች የእርስ በርስ ጦርነት የሚያስከትለውን መራር ሐዘን ረስተውታል በማለት ባሰፈሩት መልእክት ትዊተር የዘለፋ ቃላትን ተጠቅመዋል ብሏል። ትዊተር ከገጹ ላይ ያወረደው የቡሃሪ መልእክት ያልተገባ ነገር የምናደርግ ሰዎች የናይጄሪያ የእርስ በርስ ጦርነት ያስከተለውን ውድመትና ያጠፋውን የሰው ሕይወት ለማስታወስ የማንችል ልጆች ነበርን ማለት ነው ካሉ በኋላ እኛ የጦርነት ጊዜያት ውስጥ ያለፍን ሰዎች በሚገባቸው ቋንቋ እናወራቸዋለን ሲል ይነበባል። የትዊተርን ውሳኔ ተከትሎ ቡሃሪ በሰጡት ምላሽ ሁከትን የማውገዝ መብት እንዳላቸው ተናግረዋል። በዩናይትድ ስቴትስ የዋይት ሀውስ የሳይንስ አማካሪ ሆነው አዲስ የተሾሙት ኤሪክ ላንደር ከዚህ በኋላ ለሚነሱ ወረርሽኞች ክትባት በመቶ ቀናት ውስጥ መዘጋጀት የሚችልበት ደረጃ ላይ እንደርሳለን ብለው ተስፋ እንደሚያደርጉ ተናግረዋል። አማካሪው ሹመቱን ካገኙ በኋላ ከአሶሴትድ ፕሬስ ጋር ባደረጉት የመጀመሪያ ቃለ መጠይቃቸው ከዚህ በኋላ ለሚኖር ወረርሽኝ በቂ ዝግጅት ማድረግ በሚቻልበት ሁኔታ ላይ ግፊት እያደረጉ መሆኑን ተናግረዋል። ይህም አዲስ ቫይረስ ሲከሰት ዘረመሉን ወስዶ ትሎ ማከም መቻልንና በሽታውን ለመዋጋት ዝግጁ ሆኖ መጠበቅን እንደሚያካትት ተናግረዋል። ይህ ካንሰርን ለመዋጋት ሊጠቅም እንደሚችልም ተስፋ ያደርጋሉ። አድማጮች ለሰዓቱ ያስኮላችሁ ዜና ችን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። አመሰግናለሁ። ስመኝሽ ጋቤና ቪኦኤ ነው እያዳመጣችሁ የምትገኙት አድማጮች። ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። ወደ ቀደመው መሰናዶ እንሻገር። ከሶስት ዓመታት በፊት ኢትዮጵያ የውጭ ሀገራት ጉዲፈቻ ሂደትን ካገደች ወዲህ ትኩረቷን በሀገር ውስጥ ጉዲፈቻ ላይ አድርጋለች። በአማካይ ከአንድ ሺህ አምስት መቶ እስከ ሁለት ሺህ ህጻናት በሀገር ውስጥ በጉዲፈቻ ስርዓት ለአሳዳጊዎች እየተሰጡ መሆኑ ተሰምተዋል። መልካም ጅምር መሆኑን የሚናገሩት ትናንት አመሻሹን በስልክ ያገኝ ናቸው አቶ በለጠ ዳኝ ናቸው። የኔ ስም በለጠ ዳኝ ይባላል። ሴቶች ህጻናትና ወጣቶች ሚኒስቴር የህጻናት ጥበቃ ዳይሬክተር ነኝ። በጣም አመሰግናለሁ አቶ በለጠ እንግዲህ እንደሚያውቁት ኢትዮጵያ ከጥቂት ዓመታት ወዲህ የውጭ ሀገራት ዜጎች ኢትዮጵያውያን ህፃናትን በጉዲፈቻ እንዳይወስዱ አግዳለች ያንን እርምጃ መውሰድ ያስፈለገበትን ምክንያት ቢያስታውሱን በመጀመሪያ በአሁኑ ጊዜስ እግዱ እንደቀጠለ ነው ወይንስ አዲስ ለውጥ አለ እንግዲህ እንደሚታወቀው ያው ቅድም እንደገለጽኩት በሁለት ሺህ ዘጠኝ በኛ ሚያዝያ ላይ አጠቃላይ በችግር የተጋለጹት ህጻናት በሀገር ውስጥ አማራጮች መደገፍ አለባት ተብሎ በፖሊሲ አለ። ከፖሊሲ ነው እንግዲህ አጠቃላይ ያሉት ህጎችን የተነሱት ማለት ነው የወጡት ማለት ነው። ስለዚህ ሁለት ሺ አስር የካቲት ሰባት ላይ አዋጅ አስር ሰባ የሚል አንቀጽ ከዚህ በዚህ የቤተሰብ ህጉ ላይ አንቀጽ መቶ ዘጠና ሶስት ላይ እየተጠቀሱ ለውጭ ሀገር ጉዲፈቻ የሚያብራሩትን ህጎች የሻረበት ህግ ነው ማለት ነው። እዛ ላይ እንግዲህ ሊያወራው በአጠቃላይ በሀገራት መካከል ስለሚደረግ ጉድፈቻ ነበር። እና እንግዲህ ይሄ ሂደት ሀገር ጉድፈቻ እንደሚታወቀው በኢትዮጵያ ለረጅም ጊዜያት ውስጥ በተለይ ደግሞ ኢትዮጵያ እንደሚታወቀው በተለያዩ ጊዜ ለድርቅ የተጋለጠችባቸው ሂደቶች ነበሩ። ታሪካዊ ሂደቱ ስንመለከት ማለት ነው በአስራ በሻጠ ሰማንያዎቹ እና ዘጠናዎቹ ደግሞ ከዚህ ከኤች አይ ቪ በሽታ ወረርሽኝ ጋር በተያያዘ ደግሞ ብዙ ህጻናት ወላጆቻቸውን ያጡበት ሂደት ነው የነበረው እና ፕሮግራሙ እንደዚህ ህፃናት እንደ አንድ አማራጭ የህጻናት እና ድጋፍ ትንሳቤ የአገሪቱ ሲሰጥበት የነበረበት ሂደት ነው የነበረው እና አሁን እንግዲህ ከጊዜ ወደ ጊዜ ያሉት ሁኔታዎች የተሻሻሉ ሲመጡ፣ የሀገር ውስጥ ያሉ ፍላጎቶችን በተለይ ደግሞ የሀገር ውስጥ ተቻ ፍላጎቶች በኢትዮጵያ ውስጥ ለማሳደግ ፍላጎት ያላቸው ሰዎች ከጊዜ ወደ ጊዜ እየሰማሉ ማንሳፋቸው ቅድሚያ ለነዚህ ህጻናት በሀገራቸው የሀገራቸውን ሴድወርክ ባህል ጠብቀው የሚያድጉበት ሂደት ለማመቻቸት እንግዲህ በእጅግ ጊዜ ውይይት ተደርጎበት የተወሰነ ውሳኔ ነው። እንግዲህ ይሄ ውሳኔ በተወካዮች ምክር ቤት በሚኒስትሮች ምክር ቤት ጸድቆ ከዚህ ተገብረው በአዋጅ ባዝለኛ እንቀረባለን አሁን የውጭ ሀገር ጉዲፈቻ እንዳልኩት የካቲት ሰባት ሁለት ሺህ አስር በኢትዮጵያውያን አቆጣጠር እንዲቆም ተወስኗል። በአዋጅ ማለት ነው። እዛን ጊዜ ወዲህ ውጭ ሀገር ጉዲፈቻ እየሰራን አንገኝም። አሁንም እየሰራን አይደለም ማለት ነው። እንግዲህ የውጭ ሀገራት ዜጎች ጉዲፈቻ ሂደት ላይ እግድ ከተጣለ በኋላ ትኩረቱ የዞረው ወደ ሀገር ውስጥ ጉዲፈቻ ነው። ይህስ አሰራር በምን ደረጃ ላይ ይገኛል? ኢትዮጵያውያን የሀገራቸውን ህጻናት በጉዲፈቻ እንዲያሳድጉ የማድረጉ ሂደት ያሳየውን ውጤት እንዴት ይገመግሙታል? በጣም ከፍተኛ ለውጥ ነው ያለው በዚህ ዙሪያ ላይ ማለት ነው። ምንድነው አሁን እንደውም ማረጋገጥ ይቻላል። አሁን አዲስ አበባ ውስጥ የሚገኙ የመንግስት ማሳደጊያዎች አሉ። እዛ ላይ አሁን በተለይ ደግሞ የሀገር ውስጥ ጉዲፈቻ ለማድረግ የተመዘገቡ ህፃናት ሁሉ የማይገኝበት ሂደት ነው ያለው እና ይሄ ምንድን ነው ያሳያል ከፍተኛ ፍላጎት እየተፈጠረ ያለበትን ሂደት ነው የሚያሳየው ማለት ነው። እንግዲህ ይዝ እንኳ ክልሎቹ እየመጡ አዲስ አበባ ላይ ህጻናት በጣም ህጻናትም ያው ምንድ ነው ካለን ችግር አንጻር ያለ ችግር ያን ያህል ትልቅ አይደለም ማለት ያለ ትልቅ ፍላጎቶች አሉ በተለይ አደራ ቤተሰብ እና ጉዲፈቻ የሚባሉት ፕሮግራሞችን በጣም ፕሮሞት እናረጋለን። በሚኒስቴር መስሪያ ቤት አምስት ፕሮግራሞችን ነው እሱን ፕሮሞት እናረጋለን። የአሰራር ስርአቶችን እንዘረጋለን። ፖሊሲዎችንም ላይ በግጭ የተመላከተ ነው እና በዛ በየአመቱ ኢምፕሩቭመንት እያሳየ ነው እየመጣ ያለው እና አሁን ቼክ ማድረግ ይቻላል። አዲስ አበባ ላይ ያሉ ህጻናት ማሳደግ ስለ በጣም ብዙ ወረፋዎች አሉ ህጻን ለማግኘት ማለት ነው እና ይሄ በፊት ውጭ ሀገር ውስጥ ሲጠቻ ሲደረግ የነበረው ሀገር ውስጥ ያለውን አቀፍ በደንብ ሳናይ ሳንፈትሽ ነው ለህጻናት ለውጭ ሀገር ሲሰጥ የነበረበት ሂደት የነበረው ማለት ነው እና አሁን በተሰሩ ስራዎች በተሰሩት ግንዛቤ ማስጠበቂያ ስራዎች የተለያየ ጥናቄ የተለያዩ ሚዲያዎች በመጠቀም በተሰሩ ስራዎች ለሰው በሀገር ውስጥ በጉዲፈቻ ህጻን ለማሳደግ ያሉ ፍላጎት ከጊዜ ወደ ጊዜ እየጨመረ የመጣበት ሂደት ነው ያለው ማለት ነው። እንግዲህ እርስዎም እንደሚያውቁት በኢትዮጵያ በተለያዩ ስፍራዎች እየተፈጠሩ የሚገኙ ግጭቶች፣ እንዲሁም በሰሜኑ የሀገሪቱ ክፍል ባሉ ቦታዎች በነበረ ጦርነት ጥቂት የማይባሉ ህጻናት ካለ ወላጅ መቅረታቸው ይሰማል። እኒህ ህጻናትስ በተመሳሳይ በጉዲፈቻ ስርዓት ውስጥም አልፈው ሊሆን ይችላል በሌላ ተፈላጊውን እንክብካቤ እንዲያገኙ ምን እየተደረገ ይገኛል? እንግዲህ አጠቃላይ በዚህ ለችግር የተጋለጡ ህጻናት አስፈላጊ ጥበቃ እና እንክብካቤ እንዲደረግላቸው ኃላፊነታችን ነው። እሱንም እንግዲህ ያው የክልል መንግስታቶች አሉ፣ የኛ ታታሪ ፓራ የሆኑ ተቋማቶች አሉ። ከነሱ ጋር ስተት እናደረጋለን። አንዳንድ የሚጠየቁ ጥያቄዎች አሉ። ከዚህ ወደዛ ዝግተቻ እናደርግ የሚሉ ጥያቄዎች አሉ ዛም በአግባቡ እነዚህ ህጻናት የሚደገፉበትን መንገድ የተለያዩ ስራዎች እየሰራ እንገኛለን። ባለሙያዎች መደበን የሚያስተባብሩ መረጃዎችን የሚሉ ከዚያ ወይም ሙሉ እነዚህ ህጻናት ሊጠባከቡ የሚችሉ ድርጅቶችንም በማስተባበር የሚያዝ የማድረግ ስራዎች ከተቋቋመው ጊዜያዊ አስተዳደር እና እዛ የሚመለከታቸው ከዚህ ከፌዴራል መንግስት የተወጣጡ አካላት እዛ አሁን በሚያስተባብሩበት የሚያስተባብሩ ስሚት እኛም በተለይ ደግሞ ከዚህ ከህጻናት ጥበቃ ጋር ከሴቶች ጋር የተያዙ ቶች ጋ የተያዙ ጉዳዮች እንዴት በአንድም መደረግ አለባቸው የሚሉት ጉዳዮች ላይ የተለያዩ ስራዎችን እየሰራ እንገኛለን። በተለያዩ ጊዜያት ከኢትዮጵያ ተወስደው ለውጭ ሀገራት ሰዎች በጉዲፈሻ መንገድ የተሰጡ ትውልድ ኢትዮጵያውያን ከሥጋ ወላጆቻቸው ጋር ይገናኙ ዘንድ ጥረት እያደረጉ ይገኛሉ። የእነሱን ጥረትም የሚደግፉ አንዳንድ እንቅስቃሴዎች እያየን ነው። እነዚህን እንቅስቃሴዎች ተቋማችሁ በምን መልኩ ይመለከታችኋል? በምን መልኩስ ያግዛችኋል? ጥቂት የማይባሉት ትውልድ ኢትዮጵያን ለሌሎች ሀገራት ዜጎች ቀደም ብለው በጉዲፈቻ መንገድ ሲሰጡ ማህደራቸው በደንብ ያልተደራጀ በመሆኑ መልሰው ከዘመድ አዝማድ ጋር ለመገናኘት ቸገሩ ይታያል። መሰል ችግሮችን ለመቅረፍ የእነዚህ ሰዎችን ፍለጋ ለማገዝ ሚኒስትራችሁ ምን እያደረገ ይገኛል? እኛ እንግዲህ የተለያዩ ስራዎችን እየሰራን እንገኛለን። አንድ ያሉትን መረጃዎች በማደራጀት ስራዎች በመከናወን ላይ ይገኛል። ከተለያዩ መንግስትም፣ ከተለያዩ አጋር አካላትም የማደራጀት ስራዎች እየሰራን እንገኛለን። ከውጭም እንግዲህ የሚጠይቁትን ትምህርት ባህር መዘር ላይ መረጃቸው ያለ ስለሆነ መረጃዎችን ፈልግ ካድርገን ከፋይላቸው ላይ መረጃዎችን ለመስጠት እየሞከርን ያለበት ሂደት አለ። ከዚህ ለሚጠይቁ ቤተሰቦች እንደዚሁ መሰረታዊ መረጃዎችን በመያዝ በውጭ ጉዳይ በኤምባሲ በኩል ተደርጎ እንዲፈላለግላቸው ስበርት እያደረግን እንገኛለን ማለት ነው። ከሚሰሙ ቅሬታዎች መካከል አንዱ ምንድን ነው? ዘመዶቻችንን ለማግኘት በምናደርገው ጥረትና ሂደት ውስጥ አስፈላጊ መረጃዎችን ለመጠየቅ ወደ ባለስልጣናት፣ እንዲሁም ወደ ተለያዩ ቢሮዎች ስናመራ ያን ያክል ድጋፍና ያን ያክል እርዳታ ይደረግልን የሚላሉ በእናንተ መስሪያ ቤት በኩል ያለው ተነሳሽነትና ቀናይነትን እንዴት ይመለከቱታል እርስ በዛ ላይ ያው መሰረታዊ የሆኑ መረጃዎችን ይዘው መከር መቻል አለባቸው። ቢያንስ የት ሀገር ነው በስንት ዓመተ ምህረት ነው የሚለውን ነገር እንደመነሻ ለመፈለግ እንዲያመጭ መሰረታዊ ፍላጎት እንላለን። በዛ መሰረት ነው የምናስተናግዳቸው ማለት ነው። መረጃዎች ካገኘን በኋላ በዛ መሰረት ጉዳይ ባለጉዳዮች በቀን ይመጣሉ። የማስተናገድ ሂደቶች አሉ ማለት ነው። የዚህ ፋይሎች ይችላሉ፣ እዛ ፋይል ላይ ማስተናገ በለጠ፣ በጣም አመሰግናለሁ። መልካም ምሽት ይሁንልሁት እ አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ የሚደመጥ መሰናዶም ነው ወደ ቀጣዩ ዘገባ እንሻገር ወጣቶች ካሉባቸው ዘርፈ ብዙ የህይወት ተግዳሮቶችና ፈተናዎች መካከል አንዱ የሱስ ህይወት ነው በትምህርት ላይ ጥሩ ውጤት ለማስመዝገብ ለመዝናናት ወይንም ስራ በማጣት ከሚመጣ ጭንቀትና ድብርት ለመውጣት በሚልና በተለያዩ ሌሎች ምክንያቶች ወጣቶች ወደ ሱስ አለም ይገባሉ ይሁንና ከጊዜ በኋላ ከገቡበት መውጣት አይፈልጉም ሲያቅታቸውና ሲፈተኑም ይታያሉ ዛሬ ታዲያ ሁለት ወጣቶች ወደ ሱስ ዓለም በመግባት ህይወታቸውን እስከ ማጥፋት ከተቃረቡ በኋላ እንዴት እንደወጡና አሁን ስላሉበት ሕይወት ኤደን ገረመው ጠይቃችኋለች እንደሚከተለው ይደመጣል። በዚህ ቃለ መጠይቅ ላይ የህይወቱን ልምድ ሊያጋራን ፈቃደኛ የሆነው የ32 ዓመት ወጣት ስሙ እንዲጠቀስ አይፈልግም። ወጣቱ በአሁኑ ሰዓት በሊንከን ዩኒቨርሲቲ የዶክትሬት ትምህርቱን እየተማረ ይገኛል። ከዛሬ 12 ዓመት በፊት የአዲስ አበባ ዩኒቨርሲቲ የመጨረሻ አመት ተማሪ ሳለ ጥናቱን እንዲያግዝለት በሚል ጫት መቃም እንደጀመረ ይናገራል። የአዲስ አበባ ዩኒቨርሲቲ ስድስት ኪሎ የመጨረሻ አመት ተማሪ እያለሁ ነው ወደ እሱስ ውስጥ እንደ ቀልድ የገባሁት። ትምህርቶችን ለማጥናት በጋራ ካሉት ፒሮች ወይም ጓደኞች ጋር ካለው ግንኙነት ነው መጀመሪያ ወደ ጫት እና ወደ ሲጋራ ሱስ የተለማመድኩት። የተዋወቁት ከትምህርት ቤቱ የነበሩትን አንዳንድ ይበልጥ ትጋት የሚጠይቁ ነገሮችን በቀላሉ ማከናወን ይቻላል የሚል ሮንግ ፐርሰፕሽንና ስለነበረኝ ትምህርትን ለማጥናት ፋይናል ፔፐር ለመስራት ወሰተ በሚል አይነት ሁኔታ የተጀመረ በቀላሉ የተጀመረ ቢሆንም ግን ከዛ ቀጥሎ ህይወት ውስጥ ዘልቆ ይገባል እና ወዲያው ግራጁዌት አደረግኩኝ፣ ስራ አዲስ አበባ ጀመርኩኝ፣ ገንዘብ ማግኘት ጀምር፣ ይሄ በትንሹ የተጀመረው ሱስ እጅግ በጣም እያደገ መጣ። እዚህ መጀመሪያ ሲጀመር ጫት ብቻ ነበረ። በጊዜ ሂደት በጊዜ ሂደት የጫቱ መጠን በዙ እየጨመረ ይሄዳል። ግማሽ ወይም ሩብ የሚባል ነገር የሚቃም ከሆነ አሁን ሙሉ ዙርባ ነው የሚባለው። ሙሉ ጫት ወደ መቃ- መጀመሪያ በትናንሽ ወጪ የሚያስወጡ የጉራጌ ምናምን የሚባሉ ጫቶች አሉ። አሁን ወደ በለቄ ወደ አወዳይ ምናምን የሚባሉ ወደድ የሚሉ ጫቶች አሉ። ወደዛ ሄድ በመጠን መጨመር ሲጋራ በዛው ልክ አንድ ሁለት ሶስት ሲጋራ የሚጨስ ከሆነ ወደ ፓኬት ማደግ ወደ ሁለት ፓኬት ማደግ እንደዚህ፣ ከዛ ወደ አልኮል ሱስ ደግሞ ከፍ ማለት፣ ከአልኮል አልፎ ደግሞ እንግዲህ እዛ ውስጥ ያለው ኮሚኒቲ ልንለው እንችላለን። ሱስ ዓለም ውስጥ ያለው በተለያየ መንገድ የሚመጡ ድራጎች አሉ። ሳንጃ ድረስ እንደዚህ እንደዚህ አይነት ነገሮች ውስጥ ሰምጦ የመግባት ነገር ነበረ። ከጥናት ማስኬጃነት ወደ መዝናኛነት የተሸጋገረውና እየሰፋ የመጣው የእጽና የአልኮል አጠቃቀሙ ግን ወደ ኋላ ላይ ህይወቱን ማናጋት ጀመረ ይላል። በጣም ፈታኝ ነበረ ለእኔ ስራ ኤክቲቭ እሰራ ነበር፣ ግን ስራ ላይም ከፍተኛ ጫና እያሳደረ። ሰው ብዙ አይነት ማንነቶች አሉት። የመጀመሪያው ማንነት ሶሽል ማንነቱ ነው። ስለዚህ ለቤተሰብ ባዳ ትሆኛለሽ። በሶስት በአራት በአምስት አመት እናትሽላታ ትልክ ስላልሰራ ይችላል። ለአንድ አመት ለሁለት አመት ስለዚህ ምንም ኮምፓስ የሌለው አይነት ላይፍ ነው የሚሆነው ማለት ነው። ሁለተኛው ኢኮኖሚክ ማንነትሽን ይገላል። ሰርቼ በአግባቡ የማገኘውን ገንዘብ ማኔጅ ማድረግ አልችልም። ከሁሉም ኒዶች በበለጠ ሱሱ ነው የምታገኘውን ነገር ኮንሲውም የሚያደርገው ስለዚህ ለሱስ መኖር ማለት ነው። ያ ኢቨንቹሊ የኢኮኖሚክ ማንነት ምን ይገላል። ሶስተኛው መንፈሳዊ ህይወት ማለት ነው። ይሄ እንግዲህ ሱሰኝነት ከመንፈሳዊ ህይወት ጋር ፈጽሞ አንድ ሆኖ ሊሄድ የሚችል ነገር አደለም። እኔ አስተዳደጌም በክርስቲን ፋሚሊ ውስጥ ነው፣ ቤተክርስቲያን ውስጥ ነው ያደርኩት። ኳይስ አገለግል ነበረ። እንደ አጋጣሚ ፕሮቴስታንት ነው ቤተሰቦቼ ባክግራውንድ። እንደዚህ አይነት አታችመንት ከቻች ጋር ነበረኝ። ስለዚህ ኮምፕሊትሊ ከዛ ዲታችድ ሆንኩኝ እና በሚያመልከው አምላክ የራቀ ሰው በባህር ወጥቶ እንደሚኖር አሳ ነው የሚሆነው እና ያ ቤዚክስ ነው ለሌሎችም ህይወት ውስጥ ላሉ ነገሮች መስታወቃት እና ሶ ይሄኛውም ማንነቴ ቀስ በቀስ ኦልሬዲ ሞተ ማለት ይችላለ። ሰው በዚህ አይነት ሁኔታ ውስጥ ነበረ በላስ ቴን የርስ የቆየ ከነበረ ፖቴንሻል አንጻር ከቤተሰብ ጋር ያለን ግንኙነት ባላቋረጥ ሶሻሊ ከድዘርት ከማድረጋቸው ሰዎች ብዙ ሰፖርት ባገኝ ህይወቴን መስመር እንዲይዝ ማድረግ ብችል በዚህ አስር አመት ውስጥ አሁን ፋይ ከነበርኩበት ብዙ እጥፍ የሚልቅ ቦታ ላይ መገኘት ይችል ነበረ ብዬ ነው ማስበው። ስለዚህ ሲደመር ምንም ነገር እንዳይኖረኝ ነው ከአስር አመት በኋላ ቆሜ ሳይ ብዙ ነገር ኦሬዲ ከእጄ አምጦ ሄዷል። ብዙ ነገር ሎስት አርቅ ያለው ብዬ ነው አጠቃላይ ሱስ ህይወቴን ስደመድም እንደዚህ ነው። ልክ እንደሱ ሁሉ ተመሳሳይ ህይወትን ያሳለፈው የሀያ ስምንት አመቱ ወርቁ ጉርሙሱ ባለትዳር ና የአንድ ልጅ አባት ነበር። በአዲስ አበባ ፖሊስ አባልነት ቺቺኒያ በሚባለው አካባቢ ተመድቦ በሚሰራበት ወቅት ወደ ሱስ መማረኩን ይገልጻል። ነገር ግን ከጊዜ በኋላ በሱሱ ምክንያት ትዳሩን ፈቶ ጎዳና ላይ እስከመውደቅ ና ህይወቱን ለማጥፋት እስከመ እስከሚሞከር ድረስ ደርሽ ነበር ይላል። የፖሊስ አባል ነበር። አምስት ዓመት እና ነበረ ማስተዳደርም ነገር በኋላ ከሱስ ህይወት ለመውጣት ታዲያ ሁለቱ ወጣቶች በተለያዩ አጋጣሚዎች ወደ ቅዱስ ጳውሎስ ሆስፒታል ማምራታቸውን እና በዛ በነበራቸው ቆይታም ወደ አዲስ ህይወት የእጽና የአልኮል ሱሰኝነት ሕክምና ማገገሚያ ማዕከል መግባታቸውን ያጋራሉ። ሁለቱም ታዲያ የመጀመሪያዎቹ አስር ቀናት ከባድ ቢሆንም፣ ከዛ በኋላ በነበሩት ቆይታዎች ግን ማገገሚያ ማዕከሉ ወደ ውስጣቸው እንዲያዩና በገዛ ህይወታቸው ላይ ኃላፊነትን በመውሰድ እንዲለወጡ እንዳደረጋቸው ይናገራሉ። ስሙ እንዲጠቀስ ያልፈለገው እንግዳችን ሁኔታውን እንዲህ ያብራራዋል። በእውነት እንደዚህ አይነት ማዕከል ኢትዮጵያ ውስጥ መኖሩን አላውቅም ነበረ በነበረኝ መረጃ እጥረት እና ብዙ ጊዜ የተገነባ ነገር በቀላሉ ደርምሶ መውጣት በጣም ከባድ ነው። ስለዚህ መጀመሪያ ጳውሎስ ሆስፒታል ላይ የትንሽ የቆይታ ጊዜ ይኖረናል። ለይሄ ጤና ባለሙያዎች ዲንቶክሲፊኬሽን የሚሉት አለ እስከ አስር ቀን ሰውነት የለመደውን አንዳንድ ሱሶች እንዲተው በመድኃኒት እየታገበ የሚቆይበት ነው። ስለዚህ ያኔ ከባድ ነበር። አስሩ ቀን እንግዲህ እንደ መኪና ሞተር ወርዱ ውስጥ ያለው ነገር የተሰራው የሚመስለኝ አዲስ ህይወት የሱስ ማገገሚያ ማዕከል ከገባው በኋላ ነው። እዛ ጋ ሱስን ሪል የማከም ጉዳይ አለ። ሐኪሞች አሉ። አርክቴክት ሚካኤል ሽፈራው የመሰሉ ትላልቅ ሰዎች ይመጣሉ። ዶክተር ምህረት ደበበ ሰዎች ይመጣሉ። ብዙ እውቀትን ሼር የማድረግ ነገር አለ። መጀመሪያ ሱሰኛው ራሱ ሱሰኛ እንደሆነ አምን ይሄ በራሴ ድክመት በህይወቴ ውስጥ የገባ ነገር ነው ያንን አምን አለው ብሎ ከእምነት ነው ሕክምናው የሚጀምረው እና በዚህ አስር አመት ውስጥ የተገነቡ እያንዳንዱ ሮንግ ፐርሰፕሽኖች ሮንግ እውቀቶች በቀስ ዲኮንስትራክት እንዲያደርጉ ያደርጋል። ያንን የሚፈጥር አይነት ሲቹዌሽን ነው። እዚህ ላይብሬሪ አለው። መጽሐፍቶች አሉ ሶስት ጋር የተያዙ ከዚህ በላይ በጣም አጎኒ ውስጥ ማለት በጣም ጭንቀት እና ከፍተኛ ስቃይ ውስጥ ያሳልፉ ሰዎች ታሪክ እዛ የማንበብ ነገር አለ። ግሩፕ ቴራፒ ይደረጋል። ከዚህ ሱስ እንዴት መውጣት ይችላለሁ የሚል የሶስት ወር፣ የሁለት ወር፣ የአንድ አመት፣ የስድስት ወር፣ የሁለት አመትና የአምስት አመት እቅድ ፐርሶናሊ እንዲታቀድ ይደረጋል። ከቤተሰብ ጋር ያለውን ግንኙነት፣ በጣም የተበላሸውን ግንኙነት እንዴት ሪስቶር ማድረግ ይቻላል የሚለው በደንብ ይሰራበታል። ስፕሪቹዋል ላይፍ እንዴት ሪስቶር ማድረግ ይቻላል የሚለው ይሰራበታል። እና እንደዚህ አይነት ሆልስቲክ የሆነ ኢንተርቬንሽን ስለሆነ አንድ ሰው ከዚህ ነገር ውስጥ ወጣለሁ ብሎ ከመጣ አይዲያል ፕሌስ ነው። ወጣቶቹ ሌላም የሚያስማማቸው ነገር አለ። እነሱ እራሳቸውን ለውጠው ቢወጡም ወደ ሱስ የሚጋብዙ ነገሮች ግን ጨምረውና ይበልጥ ማራኪ ሆነው እንደሚመጡ የሚለው። ለዚህ ደግሞ ከማዕከሉ ጋር የፈጠሩት የአገልግሎት ቁርኝትና የእነሱን የሕይወት ተሞክሮ ከአዲስ ወጣቶች ጋር በማጋራት ከድሮ ሕይወታቸው መራቃቸውን ይናገራሉ። ወርቁ ጉርሙሶ በአሁኑ ሰዓት በማዕከሉ ተቀጥሮ የሚያገለግል ሲሆን ሌላኛው ወጣት እንግዳችንም ይህን መሰል ማዕከል አይነቶች መበራከት አለባቸው ብሎ እንደሚያምን በመግለጽ በራሱ ሌላ ተመሳሳይ ተቋም ለመመስረት እየሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠና ቀረው ዝግጅት ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለቀደመው ዘገባ እናመሰግናለን። ቀጣዩ መሰናዶ ከሱስ ጋር የሚገናኝ ነው። የዓለም ጤና ድርጅት በመላ ዓለም ላይ ታስቦ የሚለውን ትንባሁ የማይጨስበት ቀን አስመልክቶ በወጣው ማሳሰቢያ ላይ የሚያጨሱ ሰዎች ከማያጨሱት ይልቅ በኮቪድ-19 በሽታ የመሞት እድላቸው ከፍ ያለ መሆኑን ጠቅሶ ልምዳቸው እንዲያቆሙ አስጠንቅቀዋል። የሊሳ ሽላይንን ዘገባ እንደሚከተለው አጠናቅረነዋል። የትንባሁ ቁጥጥር መርሃ ግብር ኃላፊ ቪኒያክ ፓራሳድ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት የተደረጉ በርካታ ሳይንሳዊ ጥናቶች አጫሾች ከኮቪድ-19 ጋር በተያያዘ ለከባድ በሽታና ለሞት የመዳረጋቸው እድል በ50 በመቶ ከፍ ያለ እንደሆነ አረጋግጠዋል። አሳማኝ ነው። ማጨስ የሳንባ ተግባራትን ያስተጓጉላል። ቫይረሱ ደግሞ የሚያጠቃው ሳንባን ነው። ይሄ ትንባሁን ላለመጠቀም የሚወሰዱ እርምጃዎችን ምክንያታዊነት ያሳያል። የዓለም ጤና ድርጅት ለአንድ ዓመት የሚቆየውን ማጨስን አቁም ዘመቻ አጫሾች እንዲቀላቀሉት አሳስበዋል። ዘመቻው ሀገራት የትንባሆ ቁጥጥር አገልግሎታቸውን እንዲያሳድጉ ያግዛቸዋል። ከዚህ በተጨማሪ ዘመቻው ሀገራዊ የግንዛቤ መርሃ ግብሮችን ማሰራጨት፣ አዳዲስ ትንባሁን ለማቆም የሚያግዙ ክሊኒኮችን መክፈት፣ እንዲሁም የኒኮቲን ቀየራ ሕክምናዎችን መስጠትን ያጠቃልላል። ፕራሳድ እንደሚሉት ተጠቃሚዎች የተጋረጠባቸውን አደጋ ማሳወቅ ቅድሚያ የሚሰጠው ጠቃሚ እርምጃ ነው። እሳቸው እንደሚሉት ካንሰር፣ የልብ ህመምና የትንፈሳ ህመሞችን በመሰሉ ከትንባሁ ጋር ተያያዥ በሆኑ በሽታዎች ስምንት ሚሊዮን ሰዎች ካለዕድሜያቸው ይሞታሉ። አብዛኛው ሞት የተከሰተው በገቢ አነስተኛ በሆኑ ሀገራት ውስጥ ነው። እሳቸው አክለው እንደተናገሩት እኒህ ገዳይ በሽታዎች ለመጎልበት ዓመታት ይወስድባቸዋል። ስለሆነም ወጣቶች በዚህ ሱስ ከመለከፋቸውና ለዕድሜ ልክ ችግር ከመጋለጣቸውን በፊት መታደግ ያስፈልጋል። ፓራሳድ የትንባሆ ኢንዱስትሪው የትንባሆ አምራቾች በወጣቶች ላይ በማነጣጠር በምርቶቻቸው እንዲጠመዱ የሙዚቃ ዝግጅቶች መግቢያ ትኬቶች፣ የኒኮቲን ቦርሳዎችና የኤሌክትሮኒክ ሲጋራዎችን በስጦታ መልኩ እየሰጡ ነው በማለት ይወቅሳሉ። ይህ አሰራር በተለያዩ ሀገራት ውጤታማ ሆኗል። ለምሳሌ ከኢንዶኔዥያ ታዳጊ ወንዶች መካከል 38 በመቶ ያጨሳሉ። በተመሳሳይ በአውሮፓ ምሳሌ እየሆኑ ነው። የልጃገረዶችና የአዋቂዎች ሴት የትንባው ፍጆታ ከፍ ያለ ነው። በወንዶችና በሴቶች መካከል ያለው ልዩነት ጠፍቷል። ኢንዱስትሪው ተጨማሪ ሴቶች፣ ህጻናት ሴቶችና አፍላ ወጣቶች ላይ በማነጣጠር ተጠቃሚ እየሆነ ነው። አምራቾችም በማደግ ላይ ወደሚገኙ አገራት እያስፋፉ ይገኛሉ። የዓለም ጤና ድርጅት ከፍ ያለ ቀረጥ በትንባሁ ምርቶች ላይ መጣል አጫሾችን ለማስቆም በእጅጉ ውጤታማ ዘዴ ነው ይላል። ማስታወቂያዎችን ማገድ፣ በትንባሁ ምርቶች ላይ ማስጠንቀቂያዎችን ማተም፣ እንዲሁም ማጨስ የማይቻልባቸው ቦታዎችን መከለል ከተዘረዘሩት ሌሎች እርምጃዎች መካከል ተጠቃለዋል። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምህንድስናው ደግሞ ኤልያስ አስማራ። እስካሁን ድረስ አብረናችሁ ነበር። የነገሶ ይበለን። መልካም ምሽት። so